ሰፊዋን አፍሪቃዊት ሀገር ለሁለት ለመግመስ ልዩነት ጠብ ሽኩቻቸውን ለዓመታት አቻችለው መዋጋት ማዋጋቱ በእርግጥ አልገደዳቸውም። እንዲቻቻሉ መካሪ ረዳት አስተባባሪ አላጡምም። ዛሬ ግን ነበር ነ የሚባል ጁባ ላይ አዲስ ባንዲራ በሰቀሉ በአመቱ ነፃ ወጣ ነህ ያሉትን ያን መከረኛ ሕዝብ ለሌላ ስቃይ መከራ መዳረጋቸው ለሩቁ ታዛቢ አይደለም፣ ለቀድሞ አስታራቂ አስታጣቂ ደጋፊ ረጂዎቻቸውም ግራንድ አጋባም። አመት ከመንፈቅ ደፈነ። ሶስት ከተገመሱት የቀድሞ ነፃ አውጪ ቡድን መሪዎች መሃል አንዱ መንግስት፣ ሁለተኛው አማጺ ሆነው ሲዋጉ ሲደራደሩ፣ ሶስተኛው መጀመሪያ እስረኛ፣ ቀጥሎ ስደተኛ፣ አሰልሶ የተደራዳሪዎች ታዛቢ ነበረ። አምስት የቀድሞ ከፍተኛ ባለሥልጣናት የተቧደኑበት ሦስተኛው ወገን የአመት ከመንፈቅ እስራት ግዞት ታዛቢነቱን ጨርሶ ባለፈው ሰኞም ጁባ ገብቷል። ቡድኑ ጁባ እንዲገባ ያግባቡት የፕሬዝዳንት ሳልቫኪርን ይሁንታም ያስገኙት የአፍሪቃ መንግስታት ባለስልጣናት ናቸው። አምስቱን ሰዎች አጀበው ጁባ ያስገቡትን የአፍሪቃ ባለስልጣናት የመሮት የደቡብ አፍሪካው ምክትል ፕሬዝደንት ሲሪያል ራማፎዛ። የደቡብ ሱዳን ጎበዝ ልጆች ያሏቸው ፖለቲከኞች ስደት ማብቃቱም ለዚያች አገር ሰላም የመጀመሪያው ተጨባጭ ውጤት ነው። ጁባ የቀድሞ ባለሥልጣኖቿንና የአፍሪቃ አጃቢዎቻቸውን ለማስተናገድ ሽርጉድ ስትል ለአጭር ጊዜ የስራ ጉብኝት የለቀቋት የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ቶቢ ላንሰር ጁባን ዳግም እንዳይረግጡም የሀገሪቱ መንግስት አዘዘ። ቃል አቀባይ አቴኒ ዌክ አቴኒ እንደሚሉት ላንሰር የተባረሩት ላፋቸው ለከት በማጣታቸው ነው። ቶቢላንሰር የተባረሩት ዤኔቭ ውስጥ ስለ መንግሥት በሰጡት ኃላፊነት በጎደለው መግለጫቸው ምክንያት ነው። በደቡብ ሱዳን የተባበሩት መንግሥታት ድርጅት ተልኮ የመንግሥትን ሥራ ማገዝ፣ ማሟላትና ማጠናከር እንጂ አፍራሹ አይደለም። ድርጅቱም የደቡብ ሱዳን ሸሪክ ነውና። ብሪታንያዊ ዲፕሎማት በደቡብ ሱዳን የተባበሩት መንግስታት የእርዳታ ድርጅቶች አስተባባሪነትን ስልጣን ከድርጅቱ የምክትል ልዩ መልክተኝነት ኃላፊነት ጋር ደርበው የያዙ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንጊሙን የደቡብ ሱዳንን እርምጃ አውግዘው ደቡብ ሱዳን ውሳኔዋን እንድትሽር ጠይቀዋል። ዛሬ ጎራ ለይተው የሚፋለሙት የቀድሞ ነጻ አውጪዎች ደቡብ ሱዳንን ከሱዳን እንዲገነጥሉ ሁለንተ ሰናይ ድጋፍ ስትሰጥ የነበረችው ዩናይትድ ስቴትስም የጁባ መንግስት በብሪታንያው ዲፕሎማት ላይ ሲዞርባቸው አልታገሰችም። የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኪርቢ ትናንት እንዳሉት የላንሰር መባረር በደቡብ ሱዳን ሰላምና መረጋጋት ለማስፈን ዓለም አቀፉ ማኅበረሰብ የሚያደርገውን ጥረት የሚያጨናጉል ነው። ቃል አቀባይ አንቴን ግን ላንሰር ስለ ደቡብ ሱዳን ያሉትን ሌላ ሀገር ላይ ብለውት ቢሆን ኖሮ ይላሉ ያ ሀገር ከኛ የተለየ ባላደረገ ነበረ። አዎ፣ የደቡብ ሱዳንን ውሳኔ ለመቀበል የሚቸገሩ እንዳሉ ይገባኛል። ግን ማንም ሉዓላዊ ሀገር የሚያደርገውን ያደረግ ነው። ቶቢ ላንሰር ስለ የትኛውም ሀገር ተመሳሳይ ነገር ቢናገሩ ኖሮም የሚጠብቃቸው ተመሳሳይ እርምጃ ነበረ። ሰውየው የደቡብ ሱዳን ተፋላሚ ኃይላት መሪዎችን በመውቀስ የታወቁ ናቸው። ቃል አቀባይ አንቴን እንደሚሉት ግን ላንሰር ከትችት ወቀሳ አልፈው ሊያበጣብጡም ነው የቃጣቸው። በቅርቡ ለሲኤንኤን በሰጡት መግለጫ የደቡብ ሱዳን አመራር ህዝብ ማስተዳደር እያቃተው ነው፣ ሀገሪቱም ከመጥፋት አፋፍ ላይ ናት ብለዋል። ስለዚህ ለህዝቡ ተስፋ ከመስጠት ይልቅ ስጋት እየለቀቁበት ነው። እዚህ የሚገኙት መንግስትን ለመደገፍ እንጂ ውድቀቱን ለመተንበይ አይደለም። ላንስር ባይባረሩም የደቡብ ሱዳን ተልኳቸውን ጨርሰው ሌላ ስፍራ ለመቀየር ሳምንት ያክል ጊዜ ነበር የቀራቸው። የጁባ መንግስት ውሳኔ ግን ያለቀ ሰዓት ቢሆንም በላንሰር የወደፊት ዲፕሎማሲያዊ ተልዕኮ ላይ ተጽዕኖ ማሳረፉ አይቀርም።